መጽሐፈ ዜና መዋዕል ካልዕ ምዕራፍ አስራ ሰባት በእርሱም ፈንታ ልጁ ኢዮሳፍጥ ነገሠ። በእስራኤልም ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ በፊተኛይቱ በአባቱ በዳዊት መንገድ ሄዶአልና በዓሊምንም አልፈለገምና የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልንም ሥራ አልሠራም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለዮሳፍጥ አመጣ። እጅግም ብዙ ብልጥግናን እና ክብር ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ ዐጸዱንም ከይሁዳ አስወገደ። በነገሰም በሦስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን ቤንሃይልን፣ አብዲያስን፣ ዘካሪያስን፣ ናትናኤልን፣ ሚኪያስን ሰደደ። ከእነርሱም ጋር ሌዋውያንን ሸማያን፣ ነታንያን፣ ዝባዲያን፣ አሳሄልን፣ ሰሜራሞትን፣ ዮናትንን፣ አዶንያስን፣ ጦቢያን፣ ጦባዶንያን ሰደደ። ከእነርሱም ጋር ካህናቱን ኤሊሳማንና ኢያራምን ሰደደ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ሄደው ሕዝቡን ያስተምሩ ነበር። በይሁዳም ዙሪያ በነበሩ መንግሥታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሳፍ ጥም ጋር አልተዋጉም። ከፍልስጥኤማውያንም ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበር። አረባውያንም ደግሞ ከመንጎቻቸው ሰባት ሺህ ሰባት መቶ አውራ በጎችና ሰባት ሺህ ሰባት መቶ አውራ ፍየሎች ያመጡለት ነበር። ኢዮሳፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት። ቁጥራቸውም እንደ አባቶቻቸው ቤት ይህ ነበር። ከይሁዳ ሻለቆች አለቃው አድና ከእርሱም ጋር ሦስት መቶ ሺህ ጽኑዓን ኃያላን ሰዎች ነበሩ። ከእርሱም በኋላ አለቃው ይሆሐናን ከእርሱም ጋር ሁለት መቶ ሰማንያ ሺህ ሰዎች ነበሩ። ከእርሱም በኋላ በፈቃዱ ራሱን ለእግዚአብሔር የቀደሰ የዝክሪ ልጅ አማሲያ ከእርሱም ጋር ሁለት መቶ ሺህ ጽኑዓን ኃያላን ሰዎች ነበሩ። ከብንያምም ጽኑዕ ኃያል የነበረው ኤሊዳሄ ከእርሱም ጋር ቀስትና ጋሻ የሚይዙ ሁለት መቶ ሺህ ሰዎች ነበሩ። ከእርሱም በኋላ ዮዛባት ከእርሱም ጋር ለሰልፍ የተዘጋጁ መቶ ሰማንያ ሺህ ሰዎች ነበሩ። ንጉሡ በተመሸጉ በይሁዳ ከተሞች ሁሉ ካኖራቸው ሌላ እነዚህ ንጉሡን ያገለግሉ ነበር።